ልጆቻቸው በቅሊንጦ ማረሚያ ቤት ታስረው እንደሚገኙ የገለጡ የእስረኛ ቤተሰቦች ዛሬም ወደ ውስጥ ገብተው ስንቅ ማቀበል እንዳልቻሉ ለአሜሪካ ድምፅ ገልጠዋል። ወደ እስር ቤቱ ሲሄዱም ድብደባና ወከባ እንደተፈጸመባቸው ተናግረዋል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ውስጥ በተለያዩ ወንጀሎች ተከሰው ጉዳያቸውን በመከታተል ላይ የሚገኙ እስረኞች በሀገሪቱ ውስጥ ለሌሎች እስረኞች የተሰጠው ምህረትና ይቅርታ ለእነርሱም እንዲሰጣቸው በመጠየቅ ከትላንት በስቲያ ጀምሮ ባደረጉት የምግብ ማቆም አድማና ተቃውሞ ምክንያት በሩ በመዘጋቱ ልጆቻቸው ያሉበትን ሁኔታ ገብተው ማየት እንዳልቻሉ ቤተሰቦች ለአሜሪካ ድምጽ ገለጹ። ልጄ ታስሮብኛል ያሉ እናት ሰዓት ያለፍትህ ተንከራተትን ይላሉ።

The

የራሳቸው ጉዳይ ነው። ቆይ በቃ ሁኔታውን በተመለከተ ለሀገር ውስጥ መገናኛ ብዙኃን ምላሽ የሰጡት የፌዴራል ማረሚያ ቤቶች አስተዳደር ዋና ሱፐር ኢንተንዳንት አሰፋ ኪዳኔ ታራሚዎቹ ጥያቄያቸውን ያቀረቡት ሥርዓት አልበኝነት በተሞላበት መንገድ መሆኑን፣ በተጨማሪም አጥር ሰብረው ሊወጡ ሲሉ አረጋግተን መልሰናቸዋል። የሚመለከተው አካል ያነጋግረን ብለዋል። የሚመለከተው አካል እንዲያነጋግራቸው እናደርጋለን የሚል ምላሽ ሰጥተዋል።